የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 29208 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁን ያዳኝ ፍሳህዬ እና እኔም ሰሎሞን አባተ ነን። የድንበር ቁጥጥር መላላት የአፍሪቃ ዋነኛ የስጋት ምንጭና የትኩረት አካባቢ መሆኑን አንድ የአሜሪካ ባለስልጣን አስታውቀዋል። የምትሰሟቸው የዩናይትድ ስቴትስ የስጋት ቅነሳ መርሃ ግብሮች አስተባባሪ አምባሳደር ቦኒ ጀንኪንስ ናቸው። ጥያቄው አገሮቹ መሳሪያው አላቸው የሚለው አይደለም። ጥያቄው ሀገሮቹ መሳሪያዎቹን እንዳያገኙ እንዴት መከላከል እንችላለን ነው ነው የሚሉት በአብይ ርዕስ ዘገባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኢትዮጵያ ሁለት መቶ በሚሆኑ አትሌቶች ላይ ኃይል ሰጪ ንጥረ ነገር ተጠቅመው እንደሆነ ምርመራ ትጀምራለች። ምርመራውን ካላካሄደች ያለው አማራጭ የዓለም ጸረ ኃይል ሰጪ ንጥረ ነገር አገልግሎት እርምጃ እንደሚገጥማት ምናልባትም ከዓለም አቀፍ የአትሌቲክስ ፌዴሬሽን ማህበር እገዳ ሊከተልባት እንደሚችል ተገልጿል። ኃይል ሰጪ መድኃኒትን በመመርመር ረገድ አይኤኤኤፍ ወሳኝ ደረጃ ላይ ካስቀመጣቸው አምስት ሀገሮች አንዷ ኢትዮጵያ ናት ተብሏል። ሌሎቹ ኬንያ፣ ሞሮኮ፣ እክራይንና ቤላሩስ ናቸው። ኬንያ ሁለት የጊዜ ገደቦች ባለማጠናቀቋ የኃይል ሰጭ መድኃኒት ፍተሻ ስርዓቷን ለማስተካከል እስከ ግንቦት 12 ቀን ጊዜ ተሰጥቷታል። ሩሲያ ኃይል ሰጪ መድኃኒትን የመቆጣጠር ስርዓቷ ችግር አለበት ተብሎ ከዓለም አቀፍ የጥሎ ማለፍ ሩጫ ታግዳለች። የሱዳን ፕሬዚደንት ዑመር ሐሰን አልበሽር የወቅቱ የሥልጣን ጊዜያቸው ከአራት ዓመታት በኋላ ሲያበቃ በፕሬዚደንትነት እንደማይቀጥሉ ገለጸው። አልበሽር ዛሬ ከእንግሊዝ የዜና አውታር ቢቢሲ ጋር ባደረጉት ቃለ ምልልስ በአውሮፓውያኑ የዘመን አቆጣጠር በ2020 ዓመተ ምህረት አዲስ ፕሬዚደንት ይኖራል ብለዋል። እኔ ደግሞ የቀድሞ ፕሬዚደንት እሆናለሁ። ስራው አድካሚ በመሆኑ ከእንግዲህ ለፕሬዚደንትነት አልወዳደርም ብለዋል። እድሜያቸው 72 ሲሆን በአፍሪቃ ረጅም የስልጣን ዕድሜ ካላቸው መሪዎች አንዱ ናቸው። በአውሮፓውያኑ የዘመን አቆጣጠር በ1989 ዓ ም በመፈንቅለ መንግሥት ስልጣን ከጨበጡበት ጊዜ አንስቶ ነው ስልጣን ላይ ያሉት። የደቡብ ሱዳን ተቃዋሚ መሪ ሪያህ ማቻር ከፕሬዚደንት ሳልቫኪር ጋር የሽግግር መንግሥት ለመመስረት ከ12 ቀናት በኋላ ወደ መዲናዋ ጁባ እንደሚመለሱ ገልጸዋል። በሁለቱም መካከል ያለው የስልጣን ሽሚያ ጦርነት አስከትሎ ከሁለት ዓመታት በላይ ዘልቋል። ማቻር የሚመለሱበትን ጊዜ ያስታወቁት ባለፈው ነሐሴ ወር የተፈረመው ውል መተግበርን ለሚቆጣጠሩት ባለስልጣኖች በላኮት ደብዳቤ ነው። ጁባ ከተማ ከወታደራዊ ኃይሎች ነጻ እስከሆነችበት ጊዜ ድረስና የእሳቸውን ደህንነት የሚጠብቁ ወታደሮች በመዲናይቱ እስከሚመዱበት ጊዜ ድረስ አልመለስም ብለው ነበር። በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልእኮ ስምንት መቶ ሁለት የሚሆኑ የማቻር አማጽያን ወደ ጁባ በማጓጓዝ እንደረዳ ትላንት ገልጿል። ሶማሊያ ከዓለም አቀፍ የገንዘብ ተቋማት ጋር ያላትን ግንኙነት በማሻሻል በኩል ጉልህ ስኬት ማሳየቷን ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ገለጸ። አይኤምኤፍ ትናንት ባወጣው መግለጫ በሶማሊያ የገንዘቡ ድርጅት ኃላፊ ሮጀሪዮ ዛንዳሜላ የአስተዳደር ሁኔታን ማሻሻል የገንዘብ አያያዝንና በገንዘባዊ ዘርፍ ልማት ማዳበርን በሚመለከቱ ፖሊሲዎች ላይ አተኩረው ለመነጋገር ናይሮቢ ላይ ለሰባት ቀናት ያህል ከሶማሊያ ባለስልጣናት ጋር ተሰብስበዋል። ሶማሊያ ራሷን መልሳ ለመገንባት እንዲሁም ማህበረሰባዊና የኢኮኖሚ መሰረተ ልማት ለመዘርጋት የምታደርገው ጥረት ውጤት እያሳየ ነው ሲሉ ዛንዳሜላ አሞግሰዋል። ሶማሊያ አምና ያገኘችው እድገት በሶስት ነጥብ ሰባት ከመቶ ተገምቷል። ይሁንና የጸጥታ ዋስትና ባለመኖሩና ጦርነት የሚያስከትለው ውድመት በመቀጠሉ በግብር መሰብሰብና ለሕዝቡ አገልግሎት በማቅረብ ተግባር ላይ ችግር እንዳለ ዛንዳሜላ ጠቁመዋል። በሌላ የሶማሊያ ዜና ደግሞ የማንነቱ ያልታወቀ አይሮፕላን ትናንት ሌሊት በመካከለኛው ጁባ ክልል ጅቢል ከተማ በሚገኘው የአልሸባብ አምባ ላይ ድብደባ እንዳካሄደ ከደቡባዊ ሶማሊያ የደረሱ ዘገባዎች ገልጸዋል። ቢያንስ ስምንት የአልሸባብ አማጽያን እንደተገደሉ የሶማሊያ ጁባይላንድ ባለስልጣኖች ተናግረዋል። ወሬው በነጻ ምንጭ አልተረጋገጠም። አልሸባብ ጋር ላይ የተፈጸሙ ድብደባ በርካታ ብረት ለበስ መኪኖችን እንደ ደመሰሰ እማኞች ጠቁመዋል። በሶማሊያ ያለው የአፍሪቃ ህብረት የሰላም ጥበቃ ተልኮ ወታደራዊ ኃይሉ እና የሶማሊያ ወታደሮች በታችኛው ሸበሌ ክልል በርካታ የአልሸባብ ወታደራዊ አዛዦችን ገለናል ሲል ባለፈው ማክሰኞ ጠቁሟል። ስድስት የአልሸባብ ወታደራዊ አዛዦች መገደላቸውን መግለጫው ገልጿል። በሌላ ዜና ደግሞ በሶማሊያ መዲና ሞቅዲሾ በተፈጸመ የሞርታር ጥቃት ቢያንስ ሁለት ሰዎች ሲገደሉ 13 ቆስለዋል። ዘገባዎች እንደሚሉት ማካ አል ሙካራ በተባለው የሰዎች ትልልፍ የሚበዛበት መንገድ ላይ በርካታ ትልልቅ ፍንዳታዎች ተሰምተዋል። ጅቡቲ ነገ አርብ የወቅቱ ፕሬዚደንት እስማኤል ኦማር ጌሌ ያሸንፉበታል ተብሎ በስፋት የሚጠበቀውን ምርጫ ታካሂዳለች። በአውሮፓውያኑ የዘመን አቆጣጠር በ1999 ዓ ም ጀምሮ በስልጣን ላይ የቆዩት ሚስተር ጌሌ ለሌላ የስልጣን ዘመን የሚወዳደሩት የሀገሪቱ የሰብአዊ መብቶች ሁኔታ አሳሳቢ መሆኑ እየተነገረ ባለበት ወቅት ነው። በመጽሔት ዝርዝር ዘገባለን። የሮማው ካቶሊካዎች ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንስስ ከአስር ቀናት በኋላ ሌዝቦዝ በተባለችው የግሪስ ደሴት የተጠለሉትን ስደተኞች ለማነጋገር እንደሚሄዱ ዛሬ የወጣ የቫቲካን መግለጫ ጠቁሟል። ርዕሰ ሊቃነ ጳጳሳቱ ከግሪስ ኦርቶዶክስ ቤተ ክርስቲያን መሪ ፓትርያርክ ባርቶሎሜ እና ከሀገሪቱ ፕሬዝዳንት የቀረበላቸውን የጉብኝት ግብዣ እንደተቀበሉ ቫቲካን ገልጿል። የስደተኞች ችግር ዓለም አቀፍ ትኩረት እንዲያገኝ የታቀደ ተምሳሌታዊ ጉብኝት ተደርጎ ታይቷል። ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ቅርበት ያላቸው ሰዎች ሙስና ውስጥ መግባታቸውን ፓናማ ከሚገኝ አንድ ተሟጋች ኩባንያ ሾልከው የወጡ ሰነዶች አመልክተዋል የሚለውን ወሬ ፑቲን አስተባብለዋል። የፓናማ ወረቀቶች የሚሏቸው ሰነዶች የምዕራቡ ዓለም ሩሲያን ለመጉዳት የሚካሄደው ዘመቻ አካል ናቸው ብለዋል የሩሲያው መሪ ዛሬ በሴንት ፒተርስበርግ ለሚዲያ ሲናገሩ ሾልከው ወጡ የተባሉት ሰነዶች የሀገራቸውን ስም ለማጥፋት የሀገሪቱ ህብረተሰብ በባለሥልጣኖችና በአስተዳደራዊ አካላት ላይ እምነት እንዳይኖሩ ለማድረግ እንዲሁም ህዝቡን ለማባላት የታቀደ ነው ሲሉ ከሰዋል የዊኪሊክስ መስራች ጁሊያን አሳንጅ ያለውን በመጥቀስም በፓናማ ወረቀቶች ጀርባ ያለው የዩናይትድ ስቴትስ መንግስት ነው ብለዋል በጀርባው ያሉት የዩናይትድ ስቴትስ ባለሥልጣኖችና ኦፊሴላዊ አካሎች መሆናቸውን አሁን ዊኪሊክስ አሳይቶናል ብለዋል። የሶሪያ መንግስት የሰብአዊ እርዳታ እንዳይታደል ፈቃድ ከለከለ፣ በማለት አንድ ከፍተኛ የተባበሩት መንግስታት ድርጅት ባለሥልጣን ወንጅለዋል። በብዙ ሺዎች ለሚገመቱ ሊደረስባቸው ለማይቻል የውጥር ጉዳተኞች እርዳታ እንዳይታደል የሶሪያ መንግስት አግዷል ተብሏል። ሊዛ ሽላይን ከጄኔቫ ዘገባ ልካለች። ትዝታ በላቸው ታቀርበዋለች። የተባበሩት መንግስታት ድርጅት ልዩ አማካሪ ኢያን ኤግላንድ ይህን ያለፈውን ሳምንት አሳዛኝ ሲሉ ገልጸዋል። በጦርነት ቀጠና ውስጥ ለሚገኙና ሊደረስባቸው ከባድ የሆነ 287 ሺ ለሚሆኑ ሶርያውያን የእርዳታ ቁሳቁስ ለማድረስ የተባበሩት መንግስታት ድርጅት ከመንግስት ፈቃድ ለማግኘት አራት ቀናት እንደጠበቀ ተናግረዋል። አምስት የከባድ መኪና ምግብና የሌሎች ቁሳቁስ እርዳታ ጭነቶች የሶርያን መንግስት ፈቃድ እየተጠባበቁ ነው ብለዋል ኤግላንድ። የተራዶ ድርጅቶች ባለፈው ሳምንት እርዳታ ሊያቀርቡ የቻሉት 45 ሺህ ለሚሆኑ ሰዎች ብቻ መሆኑንና የሶሪያ ተቃዋሚዎችም የእርዳታ እህል እንዳያልፍ መንገድ እንደሚዘጉ ገልጸዋል። ጦርነት ከሚካሄድባቸው 18 አካባቢዎች 15ቱ መንግስት ቁጥጥር ስር ስለሚገኙ ዋናው ተጠያቂ ግን መንግስት ነው ብለዋል። የተባበሩት መንግስታት ድርጅት በእነዚህ አካባቢዎች የሕፃናት ክትባት ዘመቻ የማካሄድ እቅድ እንዳለውም ገልጸዋል። የመንግስታቱ ድርጅት ልዩ አማካሪ ኢያን ኤግላንድ ወደ አብዛኞቹ ቦታዎች ለመድረስ ችግር አለ። በጎ ፈቃደኞችና የጤና ባለሙያዎች በሚሊዮኖች ለሚቆጠሩ ሕፃናት የተላላፊ በሽታ መከላከያ ክትባት ከመስጠት እንዳያስቆሙ እየተማጸን ነው። በዚህ ጨለምተኛ በሆነ በሶሪያ ሁኔታ አንድ አዎንታዊ ጉዳይ በጦርነት ከተበጣጠቁ አራት ከተሞች የተባበሩት መንግስታት ድርጅት የቆሰሉና ህሙማን ለማውጣት ፈቃድ ማግኘቱ ነው ብለዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ከ ሶሪያ ዋና ከተማ ደማስቆ በስተሰሜን ምስራቅ ከሚገኝ ቦታ 300 የሲሚንቶ ፋብሪካ ሰራተኞችን እንደጠለፈ የሶሪያ መንግስት ቴሌቪዥን ዘግቧል። ሰራተኞቹ የተጠለፉት አልባዲያ ከሚባለው የሲሚንቶ ፋብሪካ እንደሆነ ዘገባዎች ጠቁመዋል። የኩባንያው ባለስልጣኖች ከሰራተኞቹ ጋር ግንኙነት ለመፍጠር እንዳልቻሉ ገልጸዋል። የዜናው ሰዓት አበቃ። ከእስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ መጋቢት 29 2008 ዓ.ም ምሽት ፕሮግራም ነው። ኢትዮጵያ በኬንያና በታንዛኒያ ያለውን የኢንተርኔትና የስልክ አገልግሎት የሚመለከት ውይይት በምሽቱ የሳይንስና ሕይወት ዝግጅት ይቀርባል። በመጀመሪያ እኔ መወደው ነገር አለ። ሀሳብን እንዴት ብዬ ነው በደንብ ሰው ጋር ማድረስ የምችለው ብዬ አስባለሁ። የመጀመሪያው እኔ እንዴት ይገባኛል ነው። ከዛ የገባኝን ነገር ደግሞ እንዴት ያሰው እኔ እንደገባኝ ቢያንስ ወይ ደግሞ ወደ እኔ ሀሳብ እንዴት ይጠጋል ብዬ አስባለ። አርቲስትነት በኢትዮጵያ ብቻ ሳይሆን ባደጉትም ሀገሮች ከባድ ነው። በጣም ፈታኝ የሙያ ዘርፍ ነው። በታዳጊ ሀገርና እኛም ሀገር ደግሞ ሲሆን እጅግ በጣም አስቸጋሪ ሁኔታዎች አሉት። እንግዲህ አንድ ለእናቱ የሚባለው አርት ስኩል ከዛ ሀያ ተማሪዎች ይመረቃሉ። እና ከዛ ስራ ነው የምትፈልገው። በጊዜው ፉልታይም ስቱዲዮ አርቲስት መሆን እጅግ በጣም ፈታኝ ፈታኝና ከባድ ነገር አማኑኤል ተገኒ እና ዳዊት አበበ ይባላሉ። በቅርቡ በኒውዮርክ ከተማ በተካሄደው ዓለም አቀፍ የሥነ ጥበብ አውደ ርዕይ የተሳተፉ ወጣት ሰዓሊያን ናቸው። ስለ ኤግዚቢሽኑ፣ ስለ ጥበብ ሥራዎቻቸውና በአሁኑ ወቅት በኢትዮጵያ ስላለው የሥነ ጥበብ አቀባበል በምሽቱ የባህልና ማህበረሰብ ይወያያሉ። በሁለተኛው አጋማሽ ጠብቋቸው። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የድንበር ቁጥጥር መላላት የአፍሪቃ ዋነኛ የስጋት ምንጭና የትኩረት መሆኑን አንድ የአሜሪካ ባለስልጣን አስታውቀዋል። የድንበር ቁጥጥርን ማጥበቅ አሸባሪዎችን እንቅስቃሴ ሲገታ ሊገታ እንደሚችል የዩናይትድ ስቴትስ የስጋት ቅነሳ መርሃ ግብር አስተባባሪ አምባሳደር ቦኒ ጃንክንስ ለአሜሪካ ድምፅ በሰጡት ቃል መክረዋል። ጅምላ ጨራሽ መሳሪያዎችን ለመስራት የሚያገለግሉ ግብዓቶች በአሸባሪዎች እጅ እንዳይገቡ ለማድረግ በተባበሩት መንግስታት ድርጅት በተላለፈው ውሳኔ ላይ የመከረው የአዲስ አበባ ጉባኤ ተጠናቋል። እስክንድር ፍሬው ዝርዝር አለው። እንደ አውሮፓውያን አቆጣጠር በ2004 በተባበሩት መንግስታት ድርጅት የጸደቀውና 1540 ተብሎ የሚጠራ ውሳኔ የአሸባሪዎችን የመሳሪያ ምንጭ ለማድረቅ ያለመ ነው። አሸባሪዎቹ የኒኩሌር የኬሚካል እና የባዮሎጂካል መሳሪያዎች እንዳይኖራቸው ለማድረግ እንዲሰሩ መንግስታትን ይጠይቃል ውሳኔው። በዚህ ውሳኔ አተገባበር ላይ ያተኮረ ጉባኤም ነው በአፍሪካ ህብረት የተካሄደው። በጉባኤው የዩናይትድ ስቴትስን የልኡካን ቡድን የመሩት የስጋት ቅነሳ ፕሮግራሞች አስተባባሪ አምባሳደር ኒ ጀንኪንስ ውሳኔውን እና በአፍሪካ ያሉ ስጋቶችን አብራርተዋል። የኒኩሌየር የኬሚካልና የባዮሎጂካል የጦር መሳሪያዎች ጉዳይ ከአፍሪካ ተጨባጭ ሁኔታ ጋር እንዴት እንደሚገናኝ አስረድተዋል። እርሳቸው ለአሜሪካ ድምፅ እንዳሉት በዚች አጉር የሚተኮረው መሳሪያዎቹን ለመስራት በሚያስፈልጉት ግብዓቶች ላይ ነው። ጥያቄው አገሮቹ መሳሪያው አላቸው ወይ የሚለው አይደለም። ጥያቄው አገሮቹ መሳሪያዎቹን እንዳያገኙ እንዴት መከላከል እንችላለን የሚለው ነው። ከዚህም በላይ ግን የትኛውም አይነት አሸባሪ ቡድን የኒውክሌር መሳሪያ ለመስራት የሚያስፈልጉትን ጥሬ ዕቃዎች አሊያም የባዮሎጂካልና የኬሚካል መሳሪያ የሚያስፈልጉትን ግብዓቶች እንዳያገኝ እንዴት መከላከል እንችላለን የሚለው ነው። የኬሚካል ጦር መሳሪያ ለመስራት የሚያስፈልጉት ግብአቶች ለምሳሌ በየትኛውም የዓለም አካባቢ በትናንሽ ኢንዱስትሪዎች ውስጥ ይገኛሉ የባዮሎጂካል የጦር መሳሪያ ለመስራት የሚያስፈልጉትም በቤተ ሙከራዎች ይገኛሉ ስለዚህ እነዚህ መሳሪያዎች ለመስራት የሚያስፈልጉት ንጥረ ነገሮች አፍሪካን ጨምሮ በመላው አለም ይገኛሉ ከዚህም በተጨማሪ መሣሪያዎቹን ለመስራት የሚያስፈልጉት ንጥረ ነገሮች ከአንዱ ሀገር ወደ ሌላው እንዳይጓጓዙ የድንበር ቁጥጥርን ማጠናከር እንደሚገባ አምባሳደር ጂንኪንስ ተናግረዋል የተባበሩት መንግስታት ድርጅትን ውሳኔ ከመተግበር አንጻር በአፍሪካ ያለው ሁኔታ ተስፋ ሰጪ መሆኑን አምባሳደሯ ያምናሉ በዚህ ርዕስ ላይ ጉባኤ ሲካሄድ የአሁኑ ሶስተኛው መሆኑን በማስታወስም የሀገሮች ግንዛቤ መጨመሩንና አብዛኛው ውይይትም በአተገባበሩ ላይ መሆኑን መታዘባቸውን አመልክተዋል። በአህጉሪቱ ካሉ ስጋቶች የበለጠ አሳሳቢው ምን እንደሆነ ጠይቄያቸውም የድንበር ቁጥጥርን አስቀድመዋል። በጣም የሚያሳስቡን ጉዳዮች አንዱ የድንበር ቁጥጥር ነው። ምክንያቱም በድንበር የሚደረጉ ዝውውሮችን መቆጣጠር ከመንግስታት ውጭ ያሉ አካላት የኒክሌር መሳሪያ ለመስራት የሚያስችሉ ጥሬ እቃዎች እንዳያገኙ ማድረግ ዋነኛው መንገድ ነው። ሌላው አሳሳቢ ነገር ደግሞ ዓለም አቀፍ የሆነው የጤና ጉዳይ ነው። ከኢቦላ ወረርሽኝና ከዚካ ቫይረስ መከሰት ጋር ተያይዞ የተወሰኑ የአፍሪቃ ሀገሮችን ጨምሮ ሀምሳ ሀገሮችን የሚያካትት ዓለም አቀፍ የጤንነት አጀንዳ የተባለ ፕሮግራም አለን። የተላላፊ በሽታዎችን ስጋት ለመቀነስ እየሰራን ነው። ይህ የጤናና የጸጥታው ዘርፍ ማህበረሰብ በጋራ እንዲሰሩ የሚችሉበት መንገድ ነው። በአጉሪቱ ስላሉ ስጋቶች ሲነሳ የኬሚካል ጦር መሳሪያ የሚለው በቶሎ ወደ አእምሮ አይመጣም ያሉት አምባሳደር ጀንኪንስ፣ ጉባኤው ግን ይሄንን ርዕስ ጨምሮ በተለያዩ አሳሳቢ ጉዳዮች ላይ መምከሩን አስታውቀዋል። ከኒውዮርክ የመጡ የዘርፉ ባለሙያዎችም በጉዳዩ ላይ ከአፍሪካውያን ጋር መምከር እንደቻሉ አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ መጽሄት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሄት ይቀጥላል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በፌዴራል አቃቤ ህግና በዘላለም ወርቅ አገኘሁ መዝገብ በሽብር ተከሰው እስር ቤት በሚገኙ አምስት ሰዎች መካከል ሲያሰማ የነበረውን ውሳኔ ለዛሬ እንዳልደረሰለት አስታወቀ። መለስካቸው አምሃ ተከታትሎታል። የፌዴራል አቃቢ ሕግ ከአንድ ዓመት ከመንፈቅ በፊት እነ ዘላለም ወርቅ አገኙ በሚል የክስ መዝገብ በሽብር ወንጀል ክስ ከመሰረተባቸው አስር ሰዎች መካከል እንዲከላከሉ በተበየነባቸው በአምስቱ ሰዎች ጉዳይ ላይ ሊሰጠው የነበረው ውሳኔ ለዛሬ እንዳልደረሰለት የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አስታወቀ። ፍርድ ቤቱ ቀደም ሲል ነሐሴ 14 ቀን 2007 ዓ ምት በሰጠው ብይን ዘላለም ወርቅ አገኘሁ፣ ዮናታን ወሌ፣ ሰለሞን ግርማ፣ ባህሩ ደጉና፣ ተስፋዬ ተፈሪ አቃቤ ሕግ ያቀረበባቸውን ክስ እንዲከላከሉ ወስኖባቸው ሲከላከሉ ቆይተዋል። ይኸው ፍርድ ቤት የካቲት አምስት ቀን 2008 ዓ ም በሰጠው ትእዛዝ ደግሞ አቃቤ ሕግና ተከሳሾቹ የክርክር ማቆሚያ ጽሑፋቸውን ። ከመጋቢት 29 ቀን 2008 ዓ.ም በፊት ለፍርድ ቤቱ እንዲያስገቡ በዛሬ ዕለት ደግሞ ውሳኔ ለመስጠት ቀጠሮ ቆርጦ ነበረ። ፍርድ ቤቱ ውሳኔውን ሰርቶ አለማጠናቀቁ እንዳለ ሆኖ ግን አስረኛ ተከሳሽ አቶ ተስፋዬ ተፈሪ ለፖሊስ የሰጡት ቃል በማስገደድና በኃይል የተገኘ መሆኑን በፌዴራል አንደኛ ደረጃ ፍርድ ቤት ማስመዝገባቸውን ጠቅሰው ይኸው መዝገብ መጥቶ እንዲመረመርላቸው ቢጠይቁም እስከ ዛሬ መዝገቡ እንዳልደረሰው ፍርድ ቤቱ ገልጿል። ስለሆነም መዝገቡ እንዲመጣ ትዕዛዝ ሰጥቶ ሚያዝያ 6 ቀን 2008 ዓ ም ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ነሐሴ 14 ቀን 2007 ዓ ም በዚሁ መዝገብ ላይ በሰጠው ብይን ከአስሩ ተከሳሾች መካከል የቀድሞ አንድነት ፓርቲ አመራር አባላት ሀብታሙ አያሌውና ዳንኤል ሽበሺ፣ የአረናው አብርሃ ደስታ፣ የሰማዩ የሸዋ ሳሰፋና በፓርቲ አባልነታቸው የማይታወቁት አብርሃም ሰለሞን አቃቢ ሕግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዳሰናበታቸው አይዘነጋም። አቶ አብርሃ ደስታ አቶ የሸዋስ አሰፋና አቶ ዳንኤል ሽበሺ በተከሰሱበት ወንጀል ነፃ ቢባሉም ፍርድ ቤትን በመድፈር ተፈርዶባቸው ዛሬም ወህኒ ቤት ይገኛሉ መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ የመጽሔት ዘገባ እናልፋለን የቢሾፍቱ መሰናዶ ትምህርት ቤት ተማሪዎች ትናንትና ዛሬ የተቃውሞ ሰልፍ ለማድረግ ሙከራ ማድረጋቸውንና በፖሊስ መደብደባቸውን ተማሪዎችና ነዋሪዎች ገልጸዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ሶራ ሀለኬ ያጠናቀረው ዘገባ አለ ጽዮን ግርማ ታቀርበዋለች። በከተማይቱ የሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች ሰሞኑን በየትምህርት ቤታቸው ቅጥር ግቢ ውስጥ ተቃውሞ ሲያሰሙ እንደነበር የተናገሩት የአይን ማኞች ከሀምሳ በላይ ተማሪዎች መታሰራቸውን ገልጸዋል። መረጃውን ለአሜሪካ ድምጽ ያደረሰን አንድ የአይን ማኝ ስለነበረው ተቃውሞ ሲናገር

በራስ አባል አለው የቢሾፍቱ መሰናዶ ትምህርት ቤት ተማሪዎች የተቃውሞ ሰልፍ ባደረጉበት ጊዜ ፌዴራል ፖሊስ ገብቶ ብዙ ተማሪዎችን ደብድቦ ወደ እስር ቤት ወስዷቸዋል። ትናንትም እዚሁ ትምህርት ቤት ውስጥ ሰልፍ ነበር። አምስት ሴትና ሰባት ወንድ ተማሪዎች ታስረዋል። በከተማው ሰሞኑን ስለተፈጠረው ሁኔታ አንድ ሌላ የዓይን እማኝ ሲናገር ተማሪዎቹ በተቃውሞ ያነሷቸው ጥያቄዎች ግልጽ ነበሩ ይላል። ቢሾፍቱ ከተማና አካባቢው ሰሞኑና አሁንም የተማሪ ተቃውሞ ቀጥሎ ብሏል። ካለፈው ሳምንት ጀምሮ ብሾፍቱ ዲባዩ አንደኛ ደረጃ ትምህርት ቤት ዝግ ነበረ። ቦሌ አንደኛ ደረጃ ትምህርት ቤት፣ ብሾፍቱ ሁለተኛ ደረጃ ትምህርት ቤት፣ ብሾፍቱ መሰናዶ ትምህርት ቤት እነኚህና ሌሎቹ ተቃውሞ አንስቶ ነበር። የተማሪዎቹ ትምህርት ቤት ትምህርት የመማርና ማስተማር ሂደትም ለጊዜ ተቋርጠዋል። የተማሪዎች ጥያቄ ለምሳሌ ከዲባዩ ትምህርት ቤት ብነሳል እኛ ውሃ የለንም፣ ማብራት የለንም፣ መንገድ የለንም። ከዚህ ካልሽየም ካርቦኔት የሚባል ማዕድን ነበር። ያ ማዕድን ይዞ ጭኖ የሚሄዱት አዋራ አንስቶ አርሶ አደሩ ማሳ ላይ ኃይለኛ አዋራ ስለሚነሳ የርሻ ጊዜ በጣም ኃይለኛ ችግር ስለሚፈጥር ይሄ ነገር ይቆምልን፣ መንገድ ይሰራልን፣ መብራት ይግባልን ውሃም ይግባልን ብሎ ነው ጠየቁት። ዋና በዋናኝነት ይሄን ነበረ ተቃውሞ። ወደ ወደ ቢሾፍቱ ሁለተኛ ደረጃ ትምህርት ቤት፣ ወደ መሰናዶ ትምህርት ቤት፣ ወደ ቦሌ አንደኛ ደረጃ ትምህርት ቤት ተስፋፍቶ ነበረ። የነኝን ተማሪዎችም የታሰሩ ተማሪዎች ይውጡልን የሚሉ ነበረ። ብዙዎቹ ታስሯል፣ ብዙዎቹ ደግሞ ተደብድበዋል፣ ብዙዎቹ ደግሞ ፈርቶ ከትምህርት ቤት ቀርተዋል። ብዙ ተማሪ የታሰሩበት ቦታ ቀበሌ አምስት የሚባል የቦሌ ስጫማ ነበረ እዛ ነው የታሰሩት። ብዙዎቹ ማለ ማምራንም አሉ። ከአዳ ወረዳም የመጡ አሉ። ከቢሾፍቱ ከተማ የመጡም አሉ። ከአዳ ወረዳም፣ ከጨለባ ትምህርት ቤት፣ ከድሬ ትምህርት ቤት፣ ከተለያዩ ትምህርት ቤት እንግዲህ ምክር ቤት ነው የሚገኙት። በጣም ብዙ ተማሪና ማምሪያ ታስረዋል። ያላቸውን ተማሪዎች በስም ጠርቶ የሚናገረው ይሄው የአይን ማኝ በትናንትና ሁለት በቢሾፍቱ ሁለተኛ ደረጃ ትምህርት ቤት ፖሊሶች ሲቪል ለብሰው ተማሪ ለመያዝ ሲሞክሩ በተማሪና በፖሊስ መካከል አለመግባባት ተፈጥሮ ተማሪዎች መታሰራቸውን ገልጿል። በዚህ ጉዳይ ላይ አስተያየታቸው እንዲሰጡን የጠየቅ ናቸው የቢሾፍቱ ከተማ የጸጥታ ኃላፊ አቶ አሰቦ በትምህርት ቤቶቹ ምንም አይነት የተቃውሞ ሰልፍ አለመኖሩን ገልጸው መስታወት ሰብረዋል የተባሉ ተማሪዎች ታስረዋል ይላሉ። ማና አካት ወን ትምህርት ቤቱ ላይ ድንጋይ የወረወሩ አሉ፣ መስታወት የሰባበሩ አሉ። በዚህ ውስጥ የተሳተፉ ሁለት ሰዎች ታስረዋል፣ ጉዳያቸው እየተጣራ ነው። ተማሪዎቹና ነዋሪዎች በበኩላቸው በሰልፉ ተሳትፈዋል የተባሉ በርካታ ተማሪዎች አሁንም በእስር ቤት እንደሚገኙ ይናገራሉ። ጅቡቲ፣ ነገ አርብ፣ የወቅቱ ፕሬዚደንት እስማኤል ኦማር ጎሌ ያሸንፋሉ ተብሎ በስፋት የሚጠበቀውን ምርጫ ታካሂዳለች። እንደ አውሮፓ አቆጣጠር 1999 ዓ.ም ጀምሮ በስልጣን ላይ የቆዩት ጎሌ አሁን ለሌላ የስልጣን ዘመን የሚወዳደሩት የሀገሪቱ የሰብአዊ መብቶች ሁኔታ አሳሳቢ መሆኑ እየተነገረ ባለበት ወቅት ነው። መሐመድ ዩሱፍ ከናይሮቢ ያደረሰን አጭር ዘገባ አለ፤ ሰለሞን ክፍሌ ያቀርበዋል ዘንድሮ ለአራተኛ ጊዜ መሆኑ ነው ለፕሬዝደንትነቱ ሥልጣን ሲወዳደሩ እንደ አውሮፓ አቆጣጠር በ2016 ዓ ም ማለትም በያዝነው ዓመት ሥልጣን አስረክባለሁ ሲሉ ቃል ቢገቡም ተግባራዊ እንዳላደረጉት ግልጽ ሆኗል። ሚስተር ጌሌ በአሁኑ ምርጫ ስድስት ተቀናቃኞች ቢኖሯቸውም አንዳቸው እንኳ በቅርበት ሲከተላቸው አይታይም። እርግጥ አንዳንድ የተቃዋሚ ፓርቲዎች ከምርጫው ራሳቸውን አግለዋል። የምርጫ ኮሚሽኑ ገለልተኛ አይደለም ነው ክሳቸው። መገናኛ ብዙሃኑም በቂ ሽፋን እንደማይሰጧቸውና ደጋፊዎቻቸው እየተያዙ እንደሚታሰሩም ይናገራሉ። ጅቡቲ በቀይ ባሕር ላይ የምትገኝ ስትራቴጂያዊ ሀገር በመሆኗ ዩናይትድ ስቴትስ፣ ፈረንሳይና ጃፓን ሦስቱም ጠቃሚ የተባሉ ወታደራዊ ሰፈሮች አሏቸው። ቻይናም በጅቡቲ የባሕር ኃይል ጦር ሰፈር እንደምትገነባ ባለፈው ጥር አስታውቃለች። በአጠቃላይ እነዚህ ሁሉ የባዕዳን ወታደራዊ ቤዞች ለዚያች ትንሽ ሀገር ኢኮኖሚ እድገት ቁልፍ መሆናቸው ይታመናል። የአካባቢው የፖለቲካ ጉዳዮች ተንታኝ አብዲዋሃ ሼክ አብዲሳምል ሲናገሩ ትልቁ ቁም ነገር ሀገሪቱ መረጋጋቷ ነው ብለዋል። አንድ እንኳ ችግር ካለ ጅቡቲ በሌሎች የአፍሪካ ሀገሮች የደረሰውን አይነት የፖለቲካ ሁከት የመሸከም አቅም የላትም። የጅቡቲ ባለሥልጣናት ባለፈው ሳምንት አንድ የቢቢሲ ጋዜጠኞችን ቡድን ለአጭር ጊዜ አስረው ከቆዩ በኋላ ከሀገር አባረዋል። ይህን የሀገሪቱን ባለሥልጣናት እርምጃም የሳንሱር ተግባር ሲል ሲፒጄ ማለትም ኮሚቴ ቱ ፕሮቴክት ጆርናሊስት የተሰኘው የጋዜጠኞች መብት ተከራካሪ ድርጅት ነቅፏል። በጅቡቲ ነገ የሚካሄደው ፕሬዝደንታዊ ምርጫ ውጤት ነገ ማታውኑ ይገለጻል ተብሎ ይጠበቃል። ተከታዩ የመጽሔት ዘገባ ወደ ኬንያ ይወስደናል። ኬንያ በአውሮፓውያኑ የዘመን አቆጣጠር በ2007 ዓመተ ምሕረት ያካሄደችውን አጠቃላይ ምርጫ ተከትሎ በተቀሰቀሱ ሁከቶችና ተፈጽመዋል በተባሉ ወንጀሎች ውስጥ እጆቻቸው ነበሩ ተብሎ በኬንያ ምክትል ፕሬዚደንትና በአንድ የሀገር ውስጥ ራዲዮ ጣቢያ ሥራ አስኪያጅ ላይ የቀረቡ ክሶችን ዓለም አቀፍ የወንጀል ፍርድ ቤት ሰርዟል። ይህ የፍርድ ቤቱ ውሳኔ ሀገሪቱ በሚቀጥለው ዓመት ምርጫዎች ላይ ከፍተኛ በምታካሂደው የመጪ ምርጫዎች ላይ ከፍተኛ አንድምታ እንደሚኖረው እየተነገረ ነው ከናይሮቢ መሐመድ ዩሱፍ ያጠናቀረው ዘገባ አለ። ቆንጅታ እየታቀርበዋለች። በብዙ ሺዎች የተቆጠሩ የኬንያዋ ሪፍት ቫሊ ክፍለ ግዛት ነዋሪዎች ዓለም አቀፉ ፍርድ ቤት በምክትል ፕሬዚደንት ዊሊያም ሩቶ ላይ የተመሰረቱት ክሶች እንዲሰረዙ በመወሰኑ ጎዳና ላይ ወጥተው ደስታቸውን ሲገልጹ ነው የሚሰሙት። ኮሎኔል ሙየማ የገዢው የኢዮቤልዩ ጥምረት ፓርቲ አባል የሆነው የኒው ፎርድ ዋና ጸሐፊ ናቸው። በፖለቲካው ረገድ በአገር አቀፍ ደረጃም ሆነ በሪፍት ቫሊ ክፍለ ግዛት አካባቢ በጣም ያጠናክራቸዋል። ምክንያቱም ከዚህ በኋላ ያለ አንዳች ስጋት በነጻነት መስራትና ውሳኔ መስጠትም ይችላሉና። ኬንያዊ የፖለቲካ ተንታኝ ባራክ ሙሉካ በበኩላቸው በሚቀጥለው ዓመት በሚካሄደው ምርጫ ሩቶ ለፕሬዝደንትነት የሚወዳደሩ ከሆነ የማያሻማ ተመራጭ ላይወጣበት ይችላል ይላሉ። በተጨማሪም ፉክክሩ ከፕሬዝደንት ኡሁሩ ኬንያታ ጋር ሊሆን እንደሚችል ጠቅሰው ያ ከሆነ ደግሞ በሁለት ሺ ሰባቱ ምርጫ ወደ ብጥብጥ ያመራውን የብሔረሰባዊ ግጭት እንደገና ሊቀሰቅሰው ይችላል ይላሉ ተንታኙ ፍ ካልኩሌት ሀስ ጎት ፖፕላስ ፎሎዊንግ ሪፍት ቫሊ በስሌቱ የሪፍት ቫሊ ህዝብ በደንብ ይደግፈኛል ብለው ከደመደሙ እንዴ ፕሬዚዳንት መሆን ስችል በምክትልነት የሚወሰነው ለምንድነው ሊሉ ይችላሉ። ያ ፉክክሩን ያንረዋል። በ2007 ምርጫም ኬንያታና ሩቶ የተሰለፉት በተቃራኒ ጎራ እንደነበረ የሚዘነጋ አይደለም። ከምርጫው ተከትሎ በተነሳው ብጥብጥ ከ1100 የሚበልጡ ሰዎች መገደላቸውና ስድስት መቶ ሺህ ህዝብ ከመኖሪያው ተፈናቅሏል። ኡሁሩ ኬንያታን፣ ዊሊያም ሩቶንና የሬዲዮ ጣቢያ ስራ አስኪያጁን ብጥብጥ አቀነባብረዋል፣ በሰብእና ላይ ወንጀል ፈጽመዋል ሲል ነው አይሲሲ ክስ የመሰረተባቸው። ኬንያታና ሩቶ ታዲያ ህብረት ፈጠሩና በ2013 ምርጫ አሸነፉ። ምዕራባውያን የጃዙር ኢምፔሪያሊስቶች የከፈቱብን ጥቃት ነው በማለትም ኬንያውያን ዓለም አቀፉን ፍርድ ቤት እንዳይቀበሉ መቀስቀሱን ተያያዙት። ኡሁሩ ኬንያታና ዊሊያም ሩቶ ከባድ ብጥብጥ በተካሄደበት በሪፍት ቫሊ ክፍለ ግዛት ገዢ ህብረታቸው ጸበኛ ማህበረሰቦችን አስታርቋል ነው የሚሉት። ይሁን እንጂ ለበርካታ አስርት አመታት በመሬት ባለቤትነት ጉዳይ በፖለቲካና በብሔረሰባዊ ጥያቄዎች የቀጠለው አምባጓሮ አሁንም በአገሪቱ ፖለቲካ ላይ እንዳጠላ ነው። አንዳንዶች አሁን ያለው አስተዳደር ለሁለቱ መሪዎች ብሔረሰቦች ለኪኩዮችና ካላንጂዎች ያደላል ሲሉ ይከሳሉ። መንግስቱ ግን ያስተባብላል። የፖለቲካ ተንታኝ ባራክ ሙሉካ የአለም አቀፉ ፍርድ ቤት ውሳኔ ከተጠያቂነት ማምለጥ አለ የሚል መልእክት የሚያስተላልፍ ነው ይላሉ። ሰዎች በሀገር ውስጥ የሚነካኝ የለም ዓለም አቀፍ ፍርድ ቤትም ምንም አያደርገኝም የሚል እምነት እንዲያድርባቸው ያደርጋል። ብጥብጥ እንደገና ሊቀሰቀስ ይችላል። ካካጌማ ውስጥ ብጥብጥ እንደ ነበር ምክር ቤቱም ውስጥ ሰው ምን አይነት ባህሪ እያሳየ እንደሆን ተመልክተናል። ይህ ሁሉ የሚያመላክተው ብጥብጡ እንደ ገና የመቀስቀሱ አደጋ ከፍተኛ መሆኑን ነው። በሌላ በኩል የሀገሪቱ ጠቅላይ አቃቤ ሕግ ጊቱ ሙጋይ መንግስታችን የፖለቲካ ሁከት የሚያቀነባበሩ ሰዎችን በተጠያቂነት የሚይዝ መንገድ ያመቻቻል እያሉ ነው። ነቃፊዎች ግን አያምኑበትም። ዓለም አቀፉ ፍርድ ቤት ሁሩ ኬንያታና ዊሊያም ሩቶ የተመሰረቱባቸውን ክሶች እንዲሰርዝ ያደረገው በሀገር ውስጥ የፍትህ ሂደቱ ውስጥ በተፈጸመው የፖለቲካ ጣልቃ ገብነትና ምስክሮችን የማስፈራራት ተግባር መሆኑን ተሟጋቾች ይናገራሉ። ስምንት መቶ ሺህ ሰው በጅምላ የተጨፈጨፈበት የሩዋንዳው ብጥብጥ ልክ የዛሬ 22 ዓመት መጋቢት 29 1986 ዓ ም ተጫረ። ዲሴምበር 23 በአውሮፓውያኑ የዘመን አቆጣጠር። በ2003 ዓ ም የዛሬ 13 ዓመት ማለት ነው። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ይህ ዕለት የሩዋንዳ ፍጅት መታሰቢያ ዓለም አቀፍ ዕለት ሆኖ በየዓመቱ እንዲታሰብ ወስኗል። መርሃ ግብሩ ከተከፈተ ከ2005 ዓ ም ጀምሮ በአውሮፓውያኑ አቆጣጠር ላለፉት 11 ዓመታት ማለት ነው። በሃያ ሀገሮች ውስጥ እየታሰበ ይገኛል። በኒውዮርኩ የመንግስታቱ ድርጅት ጠቅላይ ጽህፈት ቤትና የተባበሩት መንግሥታት ድርጅት ጽህፈት ቤቶች ባሉባቸው ሀገሮች ሁሉ ዕለቱ እየታሰበ ይውላል። አስተናጋጆቻችሁ ሰሎሞን አባትና አዳነች ፍሳሐየንን አሁን ከስልክ አስተያየቶቻችሁ ጥቂቶቹን እናሰማለን። ጥናስጥልን ትናስጥልን ብ እንደምን አላችሁ። በጣም ነው የምወዳችሁ ግን አንድ ነገር አለ የኢትዮጵያ ሲሆን በሙሉ ትግርኛ በትግርኛ ይናገራሉ። ለኢትዮጵያ እዛ ግን የኤርትራስ ለምን ነው እንደዚህ ብላችሁ አትናገሩም? ለምን ነው ይህን ሁሉ ሰው እየጠፋ ይህን ሁሉ ሰው እየሞተ እየታሰረ፣ ይህን ሁሉ ቤት እየፈረሰ ጋዜጣ ያፈረህ እንዴ? ጋዜጣ አይፈራም፣ አይፈራም፣ ጋዜጣ አይፈራም። ምን እንደሆናችሁ ግን አላውቅም። ባካችሁ፣ የኤርትራ ነገርስ በአማርኛ በደንብ እንታሳውቅ። ለምን አይ ቅርማለሁ። ዮሀንስ ነው ከኖርዌይ። ጥና፣ ስጥልኝ ዜናዎች ተስፋ ይባላሉ። ከሪችመንድ አሜሪካውያን ውስጥ ነው የምንደውለው። ዲያስፖራው ሰሞኑ ኢትዮጵያ ውስጥ በተገለጸው ረሃብ እርዳታ ለመስጠት በመሯሯጥ ላይ ነው እና የሚያስደስትና ተስፋ የሚያሰጥ ነው። ነገር ግን ገንዘብ አላላኩ ላይ በምንም አይነት መንገድ ራሱን የራሱን ፊርማ ለማስቀመጥ የሚሞክር አይመስልም። ምክንያቱም በሌላ ድርጅቶች ነው ገንዘቡ የሚላከው እኔ እንደሚመስለኝ ዲያስፖራ ወይም ተስፋዘሩ የምለው እኔ ተስፋዘር ነው የምለው። ዲያስፖራ ግን ተስፋዘሩ ራሱ የራሱን ፊርመ የሚያስቀበጥበትን ዘዴ መፈለግ ይኖርበታል። ይኸውም ቢቻል በራሱ በኩል አንድ የሚሆን ነገር ዘላቂ የሚሆን ነገር ለመስራት መጣር እንጂ ለተወሰነ ጊዜ ብቻ ወይም ስንዴ ቢቻል እኮ ማቆም አስፈላጊ አይመስለኝም። ምክንያቱም ወይም ውሃ ጉድጓዶች መቆፈር ወይም ቢቻል እርሻም እንኳን ድርጅት አቋቁሞ ጊዜያዊ መፍትሄ ሳይሆን ዘላቂ መፍትሄ የሚፈልግበት ቢፈልግ በጣም ደስ ይለኛል። እና ይህንን ሀሳብ ለማቅረብ ነበረ ቪዎች ወደፊት፣ እንግዲህ የደወልኩ አንዳንድ ሀሳብም ሆነ ጥያቄ ካለኝ ጠይቃለሁ። አመሰግናለሁ። ሄሎ፣ ጤና ስጥልኝ። የቪኦኤ አዘጋጆችና እድምተኞች በሙሉ እንደምን ከረማችሁ? ፍቅረ ስላሴ ታደሰ ከካናዳ ነው የምደውለው። አቶ ቶኒ የሚባሉ ናይጄሪያዊ ቱጃር አንድ መቶ ሚሊዮን ዶላር በማውጣት ለተለያዩ የአፍሪካ ሀገሮች ለአስር ሺህ ወጣቶች የስራ እድል ሊከፍቱ የተነሳሱ መሆናቸውን በዘገባው አድምጫ አለሁ። እኚህ ግለሰብ ሊመሰገኑ ይገባል። በሌላ በኩል ደግሞ ትውልደ ኢትዮጵያዊ የሆኑት ሼክ አለሙዲ ይህን ዜና ሲሰሙ ምን ይሉ ይሆን? እሳቸውም እንደ ኢትዮጵያዊነታቸው እንደ አፍሪካዊነታቸው የድርሻቸውን ቢወጡ። አመሰግናለሁ። ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች በተዘዋዋሪው ግን በነጻ በምትደውሉበት የስልክ መስመራችን በ2022059942 የውስጥ መስመር 14 ደውሉልን። በድጋሚ ላስታውሳችሁ በነጻ የምትደውሉበት በተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሮ። በኢሜይል ለምትጠቀሙ ደግሞ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው አድራሻችን። ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በ19 በ22 በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ መደበኛ ስርጭት ነው። ባህልና ማህበረሰብ ይቀጥላል። በቅርቡ ኒውዮርክ ከተማ ውስጥ ዓለም አቀፍ የስዕል ጥበብ አውደ ርዕይ ወይም ኤግዚቢሽን ተካሂዷል። ሁለቱ ሰዓሊያን በምሽቱ ባህልና ማኅበረሰብ ወጋቸው ስለ ኤግዚቢሽኑ ሥነ ጥበብ ሥራዎቻቸውና በአሁኑ ወቅት ኢትዮጵያ ውስጥ ስላለው የሥነ ጥበብ አቀባበል ይወያያሉ። ወጣት ሰዓሊያኑን አማኑኤል ተገኔንና ዳዊት አበበን ያወያየው የባህልና ማኅበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም ሳምንት በቀዳሚ ክፍል ውይይታቸው ካቆሙበት ይጀምራል። ወደ ቅንብሩ እለፍ። ጥያቄ ማጫር አነጋጋሪ መሆኑ ነው የአንድ የጥበብ ስራ ይበልጥም ቀጣይ ህይወት የሚሰጠውና የሚያግባባ ይመስለኛል። ስራዎችህን በሚመለከቱ እንዲሁም ደግሞ የጥበቡን አለም በሚመለከቱ ገፋ አድርገን እንወያያለን። አማኑኤል፣ ወደ አንተ ስራዎች ልምጣ። አፍሪካዊ ምልከታ ይላል አፍሪካን ፐርስፔክቲቭ የሚለውን ነው በስራ ውስጥ አጉልተህ የምታመጣቸውን ሀሳቦች ሲጠቁም የፓስፖርት ፎቶ የሚለው በዚህ መድረክ ላይ የቀረበው ስራ እናያለን። እየተለወጠ ያለውን የባህል እንቅስቃሴ በስራዎች ውስጥ ይዞ ለማቆየት ወይም ለማሳየት የምጥር መሆኑን ስለ ስራዎች የቀረበው ጽሁፍ ይተርካል። እስኪ አንተም ስለ ስራዎች በመድረኩም ስላቀረብከው እንዲሁ በተመሳሳይ አጫውተን ናሽ። ፓስፖርት ሳይዝ የሚሉ ፎቶዎችና አቤልና ቃይል፣ ሌላው ምላጭ ሰው እያልኩም ሰራዋለን እነዚህ ሶስቱም እንደ አንድ ናቸው ለእኔ ማለት አሰራሩ፣ ወይም ደግሞ እዛ ጋር ሳስቀምጠው ይለያል እንጂ ተያይዞ የሚመጣ ነገር ነው። አቤልና ቃይል ብዬ የምሰራው አሁን የምናያቸው ችግሮች ሁላ የአቤልና የቃይል ችግር ያኔ በፊት የነበሩ ነገሮች ናቸው። ምናልባት እንደ መጽሐፍ ቅዱስ ሄጄ ትግለጽልህና በፊት ወንድሙን ወንድሙ ገደለው እና አሁን አሁንም ያለ ነገር ነው ማለት እንደ ሀገርም ስትሄድ ያ እዛ ጋር የነበረ የቤተሰብ ጉዳይ ነገር ሊሆን ይችላል፣ ግን ያ ነገር አለ ና ከነዛ ነገሮች የመጡት ከፍቅር ጉድለት ነው። እና ፍቅር ቢኖረን ሌሎቹን ነገሮች ማስተካከል እንችላለን ብዬ አመጣውኝና ወደ ምላጭ ሰው ቀየርኩ። ምላጭ ሰው አንዳንዴ፣ አዎ ምላጭ ሰው እያልኩ ምሰራዋል። ለምሳሌ ምላጭ ሰው እያልኩ ሰራለሁ። ምናልባት ጥሩ ይሆናል። ከአንተ ጋር አብሮ ይጓዛል። ያ ሰው መሀል ላይ ያለውን ሕይወት ነው እኔ እያየሁ ያለው። እለት እለት የምንንቀሳቀሰው ነው እና አብሮ ሊንቀሳቀስ ይችላል። ለደቂቃም ሊሆን ይችላል። ግን ባገኘው አጋጣሚ የሆነ ቅረት ነገር ጥሎብህ ይሄዳል ያ ሰው ፓስፖርቱም ጋር ስትሄድ ይሄ ሁላችንም ማለት ምንፈልገው ነገር አለ ራሳችንን ብቻ ማዳንና ራሳችንን ብቻ የሆነ ቦታ ላይ ማግኘት እንፈልጋለን እና ምናልባት አሁን እየተቀየረ ይመስለኛል አሁን እኔ አገሬ ላይ በማየው ነገር ትንሽ እየተቀየረ ነው የተወሰኑ ሰዎች በዛ ነገር ያላመኑበት ሰዎች አሉ ልክ አሁን ዳዊት እንዳለው ያለንን ወደኋላ ነገር ስናይ ፍቅር አለው ብዙ ነገር አለው ወደ ውስጥ እና ያንን በጣም እያከበሩ እየመጡ ሰዎች አሉ ከወጣቱ። አሁን ግን ራስ ወዳድነት፣ በጣም ራስ ወዳድነቱ ውድድሩ እስከ ሰውን እስከ ማጥፋት ድረስ አይነት ነገር ነው እና ፍቅር ማጣት የሚለውን ነገሮች ሁላ ሁልጊዜ የምንንቀሳቀሰው ነገር ነው እና እንደ አንድ ቲም አድርጌ የሰራሁት ነገር ነው። ተያያዥነት ባላቸው ጭብጦች ላይ እየሰራሁ ነው። ትኩረቴም የፍቅር መጉደል የሚያመጣቸውን በተለያየ ሶስት መሰረታዊ ጭብጦች ውስጥ እየሰራህ መሆንን የገለጽክልን የፓስፖርት ፎቶ፣ አቤልና ቃየል፣ ምላጭ ና ሰው ተያያዥ ናቸው ብልህናል። አማኑኤል፣ እስኪ ከአንተ ስራዎች ጋር ተያይዘው የተነሳ አንድ ነገር ምናክልና፣ ወደ ዳዊት እመለሳለሁ። ከዚህ ቀደም ሳሎን ኢትዮጵያ በተባለ መጽሔት ላይ ካርቱን ንድፎችን ስትሰራ እንደነበረ ወደ አዲስ አበባ ከመመለስ በፊት በእስራኤል መቆየትህን ይናገራል። እስኪ ንገረ ካርቱን እራሱን የቻለ ጥሩ የጥበብ ስራ ነው በአንድ ንድፍ ውስጥ ብዙ ታሪክ እንዲናገር በተለይ ወቅታዊ የሆኑ በስላቅና በሚመረምር መንፈስ ሊታዩ የሚችሉ አግራሞት የሚያጭሩ ሀሳቦች የሚቀርቡበት የጥበብ ዘርፍ እንደመሆኑ፣ እስኪ አያይዘለን ዛሬ ከምትሰራውም በመጽሄቱም ስትሰራው ከነበሩ ካርቱን ስራዎች ጋር በመጀመሪያ እኔ መወደው ነገር አለ። ሀሳብን እንዴት ብዬ ነው በደንብ ሰው ጋር ማድረስ የምችለው ብዬ አስባለሁ። የመጀመሪያው እኔ እንዴት ይገባኛል ነው። ከዛ የገባኝን ነገር ደግሞ እንዴት ያ ሰው እኔ እንደገባኝ ሊያስ ወይ ደግሞ ወደ እኔ ሀሳብ እንዴት ይጠጋል ብዬ አስባለሁኝ እና ያንን የካርቱን ስራ ስሰራ ብዙ ነገር አስባለሁኝ። እና እዛው አሜሪካን ነው የሚታተመው ሳሎን ኢትዮጵያ ኖች ጋዜጣ ነው። እና ጥሩ ነበረ ማለት ጥሩ ነገር አስተምሮኛል። ይህንን አሁን የምታየውን ነገር ራሱ የምታየው ከዛ ጋር በተያያዘ ነው። እኔ ማስበው ሁልጊዜ ሰው መሀል ያለውን ነገር ማለት፣ ሰዎች ሁልጊዜ እያዩት ወይ የታዘቡትም ሊሆን ይችላል ነገሩም አደንዝዞ የምታልፈው ነገር አለ እና በቃ እኔ እውነቱን ለመናገር ፍቅር ማጣት በጣም ከባድ ነው። አንድ ላይ ህብረት የሌለህ ነገር ወይም ደግሞ ህብረት እንኳን ባይኖርህ ፍቅር ቢኖርህ፣ ለተቃራኒው ሰው መልካም ነገር ቢኖርህ፣ ውስጥ ቅን ቢሆን ትልቅ ነገር ይፈጠራል እና እዛ ላይ ብዙ ጊዜ የሚሰራው የነበረው ሰዎችን የሚያስደስት መጥፎ ነገሮችን የሚያስወግድ ነገር እንዲሆን ነው ስሰራ የነበረው እና ብዙ ይወደድ ነበርበር እና ከዛ ሀሳብም ስለነበረ መሀል ላይ ያው እሱን በራሴ ፍቃድ አቁሜ እድሉን ስላገኘውኝ ወደ እስራኤል ሀገር ሄድኩኝ። እዛ በመመላለስም ቢሆን ኖር ያለው እና ያው እዛ ጋ ያለውን ነገር ስታይ አንደኛ የዘረኝነትም አለ፣ ብዙ ነገር አለ ስታይ፣ በቃ ሁሉም ጋር መጨረሻ ላይ ያለው ችግር ምንድ ነው? ፍቅር ማጣት ነው። በቃ እሱን ነገር ይዤ መጥቻለሁ ብዬ አስባለሁ። ለራሴ አልሰራውም በደንብ ግን መስራት ፈልጋለሁ በደንብ እሱን ሰዎች ይረዱታል ብዬ በማስበው መልክ ውስጥ ድረስ እየደረስኩኝ መስራት እፈልጋለሁኝ። አነጋጋሪ አወያይም ይመስለኛል ውይይቶችን የሚያጭሩ መሆናቸው ነው፣ በስራዎቻችሁ ጭብጦች የተመላከቱት። ዳዊት ወደ አንተ ልመለስና ጥያቄ ለወርውር ከአውደት ይንቱ ባሻገር በስራዎቻችሁ በተለይ ደግሞ በአገር ውስጥ ስራዎቻችሁን ለስነ ጥበብ አድናቂዎች የምታቀርቡ መሆኑን መገመት ይችላለሁ። ስራዎቻችሁን በቦታው ተገኝቼ ባላይም፣ ዛሬ በአገር ውስጥ ያለው የስነ ጥበብ ስራዎችን የማድነቅ ሰዎች ቦታና ጊዜ ሰጥተው የመከታተል ሁኔታ ምን ይመስላል ሰዎች ምን ያህል ይማረካሉ ለጥበብ ስራዎቻችሁ እናንተንስ የቱን ያህል ያበረታታችኋል አሁን ያለው ሁኔታ ልክ ነ እንግዲህ እስካሁን እስካለኝ ኤክስፒሪያንስ ድረስ ከአርት ስኩል ነው ተመረቅ በወጣሁባቸው ጊዜያቶች ጀምሮ እንግዲህ ከዛሬ አስራ ሶስት አመት ገደማ ነው እንግዲህ ተመረቀ ነው የወጣ ነው ያኔ በጣም አስቸጋሪ ነበር አየህ ከአርት ስኩል ወጥተ አርቲስትነት በኢትዮጵያ ብቻ ሳይሆን ባደጉትም ሀገሮች አርቲስት መሆን ከባድ ነው። ቻሌንጅ ነው። በጣም ፈታኝ የሙያ ዘርፍ ነው። በታዳጊ ሀገርና እኛም ሀገር ደግሞ ሲሆን እጅግ በጣም አስቸጋሪ ሁኔታዎች አሉት። እንግዲህ አንድ ለእናቱ የሚባለው አርት ስኩል ወይም አዲስ አበባ ፋይን አርት ስኩል ከዛ ሀያ ተማሪዎች ይመረቃሉ እና ከዛ ስራ ነው የምትፈልገው። በጊዜው ፉል ታይም ስቱዲዮ አርቲስት መሆን እጅግ በጣም ፈታኝ እና ከባድ ነገር ነው። ከጊሳ አውጥተህ ቤት ኪራይ መክፈል አለብህ። ስለዚህ እነዚህ እነዚህን ሁሉ ማድረግ ስለማይቻል በጊዜው እኛ በግሩፕ ሆነን ስቱዲዮ ስታብሊሽ አድርገን አበሻ አርት ስቱዲዮ የሚባለው መጀመሪያ በአስራ ሶስት አርቲስቶች ከዛ አምስት አርቲስቶች ቀርተው በአምስት አርቲስቶች የቀጠለ ስቱዲዮ ነው። እንደዛ በግሩፕ ሆነን ከኪሳ አውጥተን ራሳችን ፕሮሞት ማድረግ የጀመርንባቸው ጊዜያቶች አሉ። እንግዲህ ፈታኝነቱን ነው እንግዲህ ከዛሬ አስራ ሶስት አመት በፊት እንዲሁም አድናቂም አርት ኮሌክተርም ጋለሪዎችም በጣም ውስን ነበሩ በጊዜው። አሁንም ውስን ናቸው። በእርግጥ እንግዲህ ያ ሂደት እንግዲህ አስራ ሶስት አመት ስቱዲዮ ስቆይ በየአመቱ የራሱ የቻለ ለውጦች አሉት። አበሻ ክላይንቶች አሉን፣ አበሻ ኮሌክተሮች አሉን። ሾዎች የምናደርግባቸው ላይ እንደ ኢንስቲትዩቶች፣ እንደ አሊያንስ ቲዮ ፍራንስ፣ ጣሊያን ካልቸር፣ ጀርመን ኢንስቲትዩት፣ እንዲሁም ሌላ ጋለሪ አትኒ ጋለሪ የተባሉት እነዚህ ናቸው። እንግዲህ አሁን ማሳያ ቦታዎቻችን የነበሩት ተጨማሪ መሳይ እና ራኬብ አብሮ የከፈቱት አዲስ ፋይን አርት ጋለሪ አለ። ሚፍታ የሚባል አንድ ወጣት ኪውሬተር እሱም የጀመረው ጋለሪዎች አሉ። በእነዚህ አስራ ሶስት አመቶች እንግዲህ እነዚህ አይነት ጋለሪዎች ተከፍተዋል። ከዚህም በላይ እንፈልጋለን። አሁን አይ ቲንክ አርት ስኩል በአመት ሰላሳ ተማሪ ምናምን ያስመርቃል ይመስለኛል። ለሰላሳ ተማሪ እስካሁን ድረስ ለተመረቀውም ተማሪ የሚሆን ቦታ በቂ አይደለም። ፖቴንሻል እንዳለ ወጣት አርቲስቶች እጅግ በጣም ታለንት ሊሆኑ ፖቴንሻል ያላቸው አርቲስቶች አሉን አገር ውስጥ ግን እነዚህም ሰዎች በአግባቡ ኤክስፖዝ የሚያደረጋቸው ለአለም አቀፍ እይታ እንዲበቁ የሚያደረግ ጋለሪም ሆነ ኩሬተር በቂ አይደለም። ያሉ በጣም በጣት የሚቆጠሩ ናቸው። እነሱም የያዟቸውን ይዘው ነው እየሞከሩ ያሉት። ስለዚህ ከተከታይ የሆኑት አዳዲስ ጄኔሬሽኖች ብዙ ነገር ይጠብቃሉ። ብዙ ነገሮች፣ ብዙ ስፔስ፣ ብዙ ጋለሪ ይጠበቃል። ባለው ሁኔታ ግን እድገት የለም ማለት አይደለም። ለውጦች በየአመቱ አሉ። ዘገምተኛ ናቸው፣ ለውጦች ግን አሉ። የሚያበረታታ ነው። ግን እንዳልኩ በጣም ብዙ መሰራት ይፈልጋል፣ ከመንግስትም ይሆን ከባለሀብቶችም ለዚህ ነገር ትኩረት መስጠት። ምክንያቱም ስነ ጥበብ ማለት አይ ቲንክ የአንድ ሀገር የአንድ ዘመን የእሳቤ መገለጫ ነው። የሚቀጥለው ጄኔሬሽን ማፈላለፊያ ዘዴዎች ናቸው። ስለዚህ እነዚህን ካልተንከባከብን፣ እነዚህን አዌር ሆነን መጠበቅና ለእነሱ ኮንሰንትሬት አድርገን ተገቢው ቦታ ካልሰጠን እንደ ሀገር ምንድን ነው የምናስተላልፈው ለሚመጣው ጄኔሬሽን አጠያያቂ ይሆናል። ስለዚህ ያለው ዘገምተኛ እድገት ስለሆነ አይ ቲንክ ትኩረት ይፈልጋል ይሄ ነው ያለው። አድማጮች ያሉላና የእንግዶቹ የሥነ ጥበብ ወግ አልተቋጨም። ተከታዩ በቀጣይ ሳምንት ይቀርባል። ለአሁን ግን ወጣት ሰዓሊያኑን አማኑኤል ተገኒንና ዳዊት አበበን እናመሰግናለን። ወደ ተከታዩ ዝግጅት እንዝለቅ። ሳይንስና ሕይወት ኬንያ ኬንያና ኢትዮጵያ ውስጥ የሚገኙ ወጣቶች የኢንተርኔትና የስልክ አጠቃቀማቸው ምን ይመስላል? በሚኖሩበት አካባቢ የሚያገኙት አገልግሎትስ? በሚሉ ጥያቄዎች ላይ እንዲያው እንዲወያዩ ሶስት እንግዶችን ጋብዘናል። ጽዮን ግርማ ናት ያወያየቻቸው። እንግዶቹ ራሳቸውን በማስተዋወቅ ይጀምራሉ። ሜሮን እባላለሁ ከዳረሰላም ታንዛኒያ ነው። ዮሀንስ እባላለሁ ከአዲስ አበባ ኢትዮጵያ ፋሲል ግርማ እባላለሁ ከናይሮቢ ኬንያ። ሜሮን ኢንተርኔት እንዴት ነው የምትጠቀሚው? ስልክ እንዴት ነው የምትጠቀሚው? ታንዛኒያ ታንዛኒያ የተለያዩ ሰርቪስ ፕሮቫይደሮች አሉ። አንቺ የምትመርጭውን ሰርቪስ ፕሮቫይደር ትወስጂና፣ ፓኬጆች አሏቸው። የየቀኑ አላቸው፣ ታላቸው፣ የወር አላቸው። እኔ የወሩን አስጠባለሁኝ። አልትም ወሩ ሙሉ አንድ አስገብቼ ከሆነ እስከ ሰላሳ ድረስ ተጠቀማለሁ ያለ ምንም መቋረጥ ኢንተርኔት ስትጠቀሚ ገደብ አለው ገደብ ይሰጥሻል ኢንተርኔት አጠቃቀምሽን በተመለከተ ነው ወይስ የፈለግሽውን ነገር ከፍተሽ ማየት ትችያለሽ እንደ ፊልም ማየት ትችያለሽ ወይ ስልክሽ ላይ ምንም አይነት ገደብ የለውም ዛሬ ሶስት ሰአት አስገብቼ ከሆነ የዛሬ ወር ኤግዛክት በዚህ ሰአት ሶስት ሰአት ላይ ያቆማል እስከዛ ሰአት ድረስ የፈለግኩትን ነገር አለው የፈለግኩትን እሰራለው። ኢሜይል እንደፈለግኩ እጠቀማለው። ዩቱብ ላይ ገብቼ እንደፈለግኩ ቪዲዮ ማየት እችላለሁ። ዳውንሎድ ማድረግ እችላለሁ። ላፕቶፕና አገናኞቼ እንደ ሆትስፖት መጠቀም እችላለሁ። ሌላም ሰው የእኔ ላፕቶፕ ሆነ የሌላ ሶስተኛም ሰው ፈክቼ መጠቀም ይችላለሁ። ያለ ምንም ገደብ ነው የምንጠቀመው። ፋሲልስ፣ እስቲ አንተ ኬንያ እንዴት ነው የምትጠቀመው? እዚህ አራት የስልክ አገልግሎት ሰጪ ድርጅቶች አሉ። ሳፋሪኮም፣ ኤርቴል፣ ኦሬንጅ እና ዩ የሚባሉ የስልክ የኢንተርኔት አገልግሎት ሰጪዎች አሉ። ሁሉም ደግሞ የኢንተርኔት አገልግሎትም አብረው ይሰጣሉ። ትልቅ ውድድር አለ በመካከላቸው እና ለተጠቃሚው የተሻለ አገልግሎት ለመስጠት የተሻለ የአየር ሰዓት እና የተሻለ የኢንተርኔት ካፓሲቲ አገልግሎት ለመስጠት ስለሚወዳደሩ ተጠቃሚው ጥሩ አገልግሎት ያገኛል። በወር ምንድን ነው የምትጠቀመው አንተ? ኢንተርኔትና ስልክ እንዴት ነው የምትጠቀመው? እኔ ከሁለት አገልግሎት ሰጪዎች ነው የምጠቀመው፣ ከሳፋሪኮምና ኤርቴል እጠቀማለሁኝ። ኢንተርኔት ደግሞ ሌላ ራሱን የቻለ ኢንተርኔት አገልግሎት ሰጪ እና ቴሌቪዥን አገልግሎት የሚሰጥ ዙኩም ይባላል። የዋይፋይ ቤት የሚጠቀመው እሱ ነው። ከዛ በተጨማሪ ግን ሞባይሌ ላይ የሁለቱንም የኤርቴልንም የሳፋሪ ኮምንም እንደ እንዳስፈለገኝ ሁኔታ እያቀያየርኩ እጠቀማለሁ። እያጠፋህ እያበራህ ነው ኢንተርኔት የምትጠቀመው ወይስ ያልተገደበ የኢንተርኔት አጠቃቀም ነው? ያለ ልክ እንደ ታንዛኒያ ከሞላ ጎደል ሜሮን የገለጸችውን አይነት ቢሆንም የምፈልገውን ያህል የኢንተርኔት መጠን በስልኬ ይገዛለሁኝ። ማጥፋት ማብራት የሚባል ነገር አያስፈልገኝም። ከተጠቀምኩ በኋላ ያ ካለቀ እንደ አዲስ ገዝቼ ይጠቀማል። ዮሐንስ፣ የኢትዮጵያን ሁኔታ ንገረን እስቲ። እንዴት ነው ኢንተርኔት የምትጠቀመው? እዚህ ኢትዮጵያ ውስጥ አንዱ የቴሌኮም ካምፓኒ ብቻ ነው ያለው ኢትዮ ቴሌኮም የሚባል ከእነሱ ነው የምጠቀመው። ያው ሌላም አማራጭ ሰዎች የምንጠቀመው እኔ አሁን የኢንተርኔት ፓኬጅ ያላቸው ትሪ ጂ ኢንተርኔት ያው በሳይዙ አንድ ጂቢ ሁለት ጂቢ ሶስት ጂቢ እየተባለ የሚሰጥ ሳይዝ አለ። በሱ ሳይዝ መሰረት ነው የምንከፍለው፣ በዳውንሎድ መጠኑ ማለት ነው። ለምሳሌ ነው የምጠቀመው አራት ጂቢ ኢንተርኔት አለ። በወር አንድ ሺህ ብር ነው የምከፍለው። እሱንም አብቃቅቼ በጥንቃቄ የምጠቀም ከሆነ ነው እንጂ ቁጭ ብዬ ብጠቀምበት በአንድ ቀንም በሁለት ቀንም ልጨርሰው እችላለሁ። የአራት ጂቢ ፍላሽ ዲስክ ወይም አንድ አምስት ስድስት ሲዲ የሚሆን ፋይል በፊልም ብንመነዝረው አንድ አራት አምስት ፊልም እንደማለት ነው መሰለኝ፣ ካልተሳሳትኩኝ። ግን ግራም አምነፈሰቀኝ የሚጫነውም የሚወርደውም የሚላከውም ኢሜል የምትቀበዩም ኢሜል ማህበራዊ ድረገጽ ላይ የምታጠፊው ጊዜ የምታዳምጩ ሙዚቃ፣ ዜናው ሁሉ ተደማምሮ አራት ጂቢ ከሞላ ይቆማል። ያ ማለት አንድ ድረገጽ ላይ ብቻ ራሱ አራት ጂቢ የሚሆን ነገር አታገኝም ማለት አይደለም። ጫን ያለ መጽሐፍ ራሱ ላውርድ ብቲ አራት ጂቢ የሚሞላበት አጋጣሚ ይኖራል። ከዛ በተረፈ ስልክ አጠቃቀሚ ያው ከራሱ ከኢትዮ ቴሌኮም ነው የምጠቀመው። አቆጣጠሩ በደቂቃ ነው የሚቆጥረው። በመጣበት ስልክ ላይ ኢንተርኔቱም ኦን አድርገን ስንጠቀም እንደዛው በ ዳውንሎድ ነው የሚቆጥረው። ስለዛ ኢንተርኔቱን ቃጥፍቶ መጠበቅ አለ የተወሰነ ነው አጠቃቀማችን። ከፈልከው መጠን ሀያ አራት ሰዓት ያልተገደበ የኢንተርኔት እና የስልክ አገልግሎት ያልተገደበ የቴክስት መሴጅ እና የሚያገር ውስጥ ጥሪዎች አሉ። ያልተገደበ ለስልክ ሳይሆን ለኢንተርኔት አለ። ለስልክ በመስመር ሳብስክራይብ አድርገሽ በስልክ ትጠቀሚያለሽ። በወር ምትከፊው አለ። እሱም በምትጠቀሚው ልክ ነው እንጂ የተገደበ ነው። ኢንተርኔት ጋር ስንመጣ ግን ያልተገደበ አገልግሎት የሚሰጡበት አጋጣሚ አለ። ከፍ ያለ እና በግለሰብ ደረጃ አቅም የማይፈቅደው አይነት ነው ገንዘቡ የሚጠየቀው። ሜሮን ስንት ብር ነው የምትከፊው? አሁን ኢንተርኔት የምጠቀመው ወደ ኢትዮጵያ መነዝረው ሁለት መቶ ሀምሳ ብር ማለት ነው ያልተገደበ ኢንተርኔት ትጠቀማለች። የመደወያ ግን አንድ ሺ የሚገዛው ለወሩ ሀምሳ ሺህ ነው የታንዛኒያ ሽልንግ ምከፍለት ሀምሳ ሺ ታንዛኒያ ሽልንግ ማለት አምስት መቶ ብር አንድ ሺ ደቂቃ ለወር ይሰጡሻል እሱ ነ ሁሌ ማስገባ እና ምጠቀመው ወር ከወር አድር ስለዚህ፣ ሁለት መቶ ብር ኢንተርኔት ና አምስት መቶ ሀምሳ ሰባት መቶ ሀምሳ በሰባት መቶ ሀምሳ ብር ስልክም ኢንተርኔትም ታገኛለሽ። ዮሐንስ ለሜሮን ጥያቄ አለ ከዚህ ጋር የተያያዘ ከኢትዮጵያ ጋር የተያያዘ አሁን እሷ ስትናገር የተሻለ ተጠቅማ የምትፈልገውን ሁሉ አድርጋበት ኢንተርኔቱ ላይ እኔ እንዳልኩሽ ደግሞ የሶስት ደቂቃ የአራት ደቂቃ ቪዲዮዎችን መመልከት ብፈልግ በቀን ከሰዓት ጠብቄ ነው እሱንም ወሩ ከማለቁ በፊት ሌላ ተጨማሪ ብር እንደምከፍል ስለማስብ በጥንቃቄና በመሳቀቅ ነው እንጂ እሱንም አንድ ወር የሚያደርሰኝ እንደ ልብ የሆኘበት አንድ ሺ ብር ከፍ ያለው ብዬ አይደለም መ የምልሽ ልዩነቱ ሩቅ ለሩቅ ስለሆነ ማቀራረብና ለመጠያየቅም አይመችም። በተጨማሪም አማራጭ የካምፓኒዎች ስለሌሉ እዛኛው ጋር ልሂድ ማለት አልችልም እ እሷ ደግሞ እዛኛው ጋር ልሂድ ማለት ትችላለች። ሁኔታው አንድ ስላልሆነ ልምዱም አንድ አይደለም። ግን እኛ ጋር የተለያዩ ሰርቪስ ፕሮቫይደሮች ስላሉ ለውድ ጅቡም ስላለ አሁን ቅድም የናይሮቢው ልጅ እንዳለው እኛ ጋም ቮዳኮም አለ፣ ኤርቴል አለ፣ ሲጎ አለ፣ ሴልሚሳል አለ፣ ስማይል አለ፣ ሀሎቴል አለ። ወደ ስድስት ሰባት ድርጅቶች አሉ። እኔ አሁን ሦስቱን እጠቀማለሁ። እናንተ ጋር አንድ ሰው ብቻ ስላለ፣ አዎ፣ ከሰዎቹ ጋር መገናኘቱን እስከፈለግሽ ድረስና ኢንተርኔትን ለተለያዩ የግልም ሆነ የሙያ ጥቅሞች ትጠቀመዋለሁ ብለሽ እስካሰብሽ ድረስ አማራጭ የለሽም። ዝም ብለሽ ባለው ነገር እሱን የምትከፊበትን አቅም ለማጠናከር ትሞክሪያለሽ እንጂ ቆይ እዚህ ጋር ብለሽ አኩርፈሽ ሌላ ቦታ ለመሄድ ድሉም በሩም የለም። ፋሲል ለዮሐንስ ከናይሮቢ ጋር አንተ ካለህበት ጋር ዮሐንስ ከገለጸው ጋር አነጻጽረህ ጠይቀው ነገር አለ። ጠይቀው ፈልገው። አንድ ነገር ትልቁ እድል እዚህ ያገኘሁት ላይቭ ስትሪሚንግ ወይም ቀጥታ የሚተላለፉ ፕሮግራሞችን ኔቱ ሳይዘገኝ መከታተል እችላለሁኝ። በዚህ ላይ ካት ለማውራትም በቪዲዮ ቻት ለማድረግም ቢሆን በጣም አመቺ ነው፣ ፍጥነቱ ጥሩ ነው። አንዴ ደግሞ አንሊሚትድ የሆነ ያልተገደበ፣ ለወር ወይ ለሳምንት ከገዛሁኝ የኢንተርኔት አገልግሎቴ የቱንም ያህል ዳውንሎድ ባደርግ፣ ላይቭ ስትሪሚንግ ብከታተል፣ ቪዲዮ ባይ አይቋረጥም እስከ ሳምንት እስከገዛው ጊዜ ድረስ ገደብ ድረስ ወይም ለአንድ ወር ከሆነ እስከ ወር ድረስ። እንደዛ አይነት አገልግሎት አሁን ተጀምሯል ኢትዮጵያ ውስጥ የሚለውን ያልተወሰነ አገልግሎት የሚባላለ ከፍ ባለ ብር በወር ከፍለ አለገደብ የምትጠቀመው በዋይፋይም ለሰዎች የሚታጋራው አይነት አገልግሎት አለ። እሱን ግን ለግለሰብ ለቤት ለቤት ጥቅም የሚሆን አይነት ነገር አይደለም። አንደኛ ገንዘቡንም ማችለውን ብሩ በዛ ላ ያልተገደበ መሆኑን ስታስብ እንግዲህ የተገደበው አራት ጂቢ በአንድ ሺህ ብር ከተሸጠል ያልተገደበ ሲሆን ከፍ ይላል ብሩ። እኔ ያው በቤተሰብ ደረጃ ስለሚጠቀምበት ኮኔክሽኑን ዋጋውንም ለማጣራት አልሞከርኩም። ግን ለንግድ ወይ ለቢሮ አገልግሎት ካልሆነ በስተቀረ ለቤት ጥቅም የሚሆን ነገር አይደለም እሱ። እዚህ ዋይፋይ ለግለሰብ ለቤተሰብ መያዝ በጣም የተለመደ ነው።

የቤት ውስጥ የራሴ ዋይፋይ ይኖረኛል። ከዛ ሩሜቶቼም ሼር ያደርጋሉ። በኮምፒውተራችንም በሞባይላችን ይጠቀማል። እያንዳንዱ ቤት በሚባል ደረጃ አብዛኛው የራሱ የሆነ ዋይፋይ አለው። ለመስሪያ ቤት ጠተም ግለሰብ የሚጠቀመው ነው። ዋጋውም የቱንም ያህል ውድ አይደለም፣ በጣም አነስተኛ ነው። ለምሳሌ እኔ የሚጠቀመውን ብነግር፣ ሶስት ሺ አምስት መቶ ሺሊንግ ነው። ሶስት ሺ ሶስት መቶ ሺሊንግ ወደ ሰባት መቶ ብር የሚደርስ ነው። በእርግጥ እዚህ ያለው የገንዘብ አጠቃቀምና አገር ቤት ያለው የገንዘብ አጠቃቀም በተወሰነ መልኩ ይለያል። እዚህ የገንዘብ እንቅስቃሴው ፈጣን ስለሆነ ገንዘብ የማ ማግኘቱም እዛ የማጣቱም ልክ እንደዛው ነው። ዋይፋይ በግለሰብ ቤት መኖር ትልቅ ነገር አይደለም። ማንኛውም ሰው ሊኖረው የሚችለው ነገር ነው። አሁን እንዴት ነው? እየተለመደ ነው በየቤቱ። እኛ በቤት ደረጃ እንግዲህ ትልቅ ነገር ሆኖብን እየተጠቀምን ነው። አይደለም ለግለሰብ እንደ አንድ ሰው አንድ ሺ ብር በወር ለኢንተርኔት መድጌ፣ በወር ስንት አግኝተህ ነው የሚለውም እኮ ጥያቄው ይመጣል። ቀጥሎ አንድ ሺ ብር ብዙ ብር ነው። ለአንድ ሰው ደሞዝ ተብሎ ሊከፈለው የሚችል ገንዘብ ነው። አሁን እዚህ አንድ ሺ ብር ማወጣ ከሆነ የራሱ የሆነ ዋይፋይ ይኖረኛል። እንደዚህ ሞባይልም ላይ የፈለግኩትን ያህል ዳታ ጭኜ ከወር እስከ ወር መጠቀም ይችላሉ። አንድ ሺ ብር ለኢንተርኔት እና ለስልክ በጣም ብዙ ነው። እዚህ ሀገር ዋይፋይ ያስጠቅምሃል ከወር እስከ ወር ለስልክህም እንዲሁ ተጨማሪ የአየር ሰዓት እና የኢንተርኔት ዳታ መግዛት በአንድል መግዛት ትችልበታለህ። ሜሮንም ያለችው እሱን ነው። ዮሐንስ አንድ ሺ ብር በወር ያለው ብዙ ነው። አንድ ሺ ብር በኢትዮጵያ የኑሮ ደረጃ ትንሹ እንኳን የደሞዝ መጠን አምስት መቶ ሰላሳ ብር አካባቢ ነው። ስለዚህ የኑሮ ደረጃቸው ዝቅ ያሉ ሰዎች ለምሳሌ የወር ገቢያቸው ከአንድ ሺ ብር በታች የሆኑ ሰዎች በየሀገራችሁ ያለው ኢንተርኔት አጠቃቀም ምን ይመስላል ከፋሲል ልጀምር እዚህ ከካርዶቹ ማየት ይቻላል የአስር ሳንቲም ካርድ አለ የሀያ ሳንቲም አለ ከዛ የአምሳ ሺሊንግ የመቶ ሺሊንግ እያለ እስከ አንድ ሺህ ሺሊንግ ነው ከዛ በኋላ የሚፈልግ ሰው ከአንድ ሺህ በላይ መሙላት ይችላል እና እንደየ አቅማቸው ሞልተው ካርዱን መጠቀም ይችላሉ። አንዳንዴ ነጻ ዋይፋይ ማግኘት እድሉ የሰፋ ነው። በጋራ ጎረቤታሞች ሸር ያደርጋሉ። ሙሉ ለሙሉ መክፈል የማይችሉ ከሆነ ስልክ ላይ ደግሞ በአቅማቸው እንዲሞሉ በሁሉም ስልክ አገልግሎት አቅራቢ ድርጅቶች ከአነስተኛ እስከ ከፍተኛ ድረስ የስልክ መሙያ ካርዶ ይችላሉ። ያንን መጠቀም ይችላሉ። ታንዛኒያ ስሜሮን ዝቅተኛ ሰው ደግሞ ሊሞላው የሚችለው የየቀኑ ፓኬጅ አሉ። ለሀያ አራት ሰዓት ፓኬጆች አሉ። እሱን ሞልተው መጠቀም ይችላሉ። እና ሁሉም እንዳቅሙ መኖር ይችላል። ደግሞ የኑሮ ዝቅተኛ ስልሽ አሁን ክርክ ዛላ አወዳደር ረስ የኢትዮጵያ ሕዝብ በጣም ላያል እዚህ ለምሳሌ የቤት ሰራተኛ ምንም ብለሽ ብትይ መንግስት የደነገገላቸው የወርሃዊ ገቢ መቶ ሀምሳ ሺህ ማለት አንድ ሺ አምስት መቶ ብር ነው በኢትዮጵያ። እና ከኢትዮጵያ የተሻለ ይህን ኖራል። ዮሐንስ ሰው የመገናኘት ፍላጎት አለው። ዘመናዊነትም ስለሆነ ቴክኖሎጂም ስለሆነ እሱን ለመጠቀም ፍላጎትና ጉጉት እንዳለው በተለያየ መልኩ ትገነዘባለች። ግን የአንድ ሺ ብር ገቢ ያለው ሰው ኢንተርኔት እንዴት ነው የሚጠቀመው ብሎ ለማወቅ በተለያየ መልኩ የገቢ መቀነስና የፍላጎት መጨመር የሚያያዙ ነገሮች ናቸው። የኢኮኖሚክስ ሀሳብ ነው። ገቢሽ ሲጨምር ፍላጎቶች ከፍ ይላል። ገቢሽ ዝቅ ባለ ቁጥር ደግሞ ወጪዎቹን እየቀነስሽ ነው የምትሄጂው እና ግን የአምስት ብር ካርድ የአስር ብር ካርድ፣ የአስራ አምስት የሀያ አምስት እያለ የሚሄዱ ካርዶች አሉ። አማራጮች ለሞባይል ስልክ ላይ ኢንተርኔት መጠቀም ለሚፈልግ ሰው እነሱ እንደ አማራጭ ይሆናሉ። አምስት ብሩን ካርድ ብስሞኝ ግን ስድስት ደቂቃ ስልክ ማውራት ማለት ነው የአምስት ብር ካርድ ወይም ደግሞ አስራ አምስት ሜት እንደማለት ነው። አሁን የከፍታና የዝቅታ ነገር ይመስላል ሳወራው ግን የአንድ ሺህ ብር ገቢ ያለው ሰው ኢንተርኔት የመጠቀም ፍላጎት ይኖረዋል ብለሽ አታስቢ። በልቶበት ለሱ የቤት ኪራይ ከፍሎ ለሱ ሳሙና ገዝቶ ለሱ የጥርስ ብሩሽ ገዝቶ አይሆንም። ስለዛ ፍላጎቱን ነው የሚገድበው። ኢንተርኔት ካፌዎች ታያቸዋለሽ፣ ሪፍሬሽ እያደረጉ ይሞክራሉ። ያ ደግሞ ብሮድባንድ ስለሚሆን ብዙ ጊዜ ፍጥነቱም ጥሩ አይደለም ወይ ደግሞ ይቋረጣል። ኮኔክሽኑም ትናንትና በአጋጣሚ ኢንተርኔት ካፌ ነበርኩኝ ቪዲዮ ላወርድ እጄ አልሰራም አለኝ አይሰራልኝ። ግን አስር ብር ነው አስራ አንድ ብር ከፍዬ ወጣው። እኔ አሁን የምጠቀመው ኢንተርኔትን ኮኔክት አድርጌ ዊንዶውስ ምንም አፕዴት እንዳያደርግብኝ አድርጌው ነው የምሰካው። ኦንላይን አፕዴተሮቹን ኦፍ ኦፍ አድርጌያቸው አጠፋፍቼ እቀመጣለሁ። ምክንያቱም አፕዴት የሚያደርግ ከሆነ ለወር የገዛሁት ኢንተርኔት በአንድ ቀንም ሊያልቅብኝ ይችላል። ካለቀ በኋላ ደግሞ እየገዛው የምጠቀም ከሆነ የአምሳ ብር ካርድ፣ የመቶ ብር ካርድ እየገዛ የምጠቀም ካልኩኝ ታሪፉ በጣም ነው ከፍ የሚለው። የመጀመሪያውን ፓኬጅ በቀላ አገልግሎት እንደምትጠቀሚው አልነበረም የሆነው። ሶስታችሁንም በጣም አመሰግናለሁ። ግን ምን ተረዳችሁ? አሁን እኔ የተረዳሁት ልንቀርሽ። አዎ አንተ የተረዳኸውን ንገር። እኔ አሁን ብርድ ላይ ሆኜ ለማዋራሽ እና ግን የሚገበገበው ለዛ ነው። ውጭ ላይ ሆኜ በተዋ አገር ቅንት ብዬ አንዳንዴ በሆኑ በተለያዩ አጋጣሚዎች ከሀገር ውጭ ሲሆን የኢንተርኔቱ ፍጥነት ላይ ከሚማርኩሽ ነገሮች ይሄ አንድ። ሙዚቃ አለ ጊቭ ሚ ዋን ሪዘን የሚል የትሬሲ ቻፕማን ጊቭ ሚ ዋን ሪዘን ቶስታ ሄር የሚል እኔ እዛ ውጪ በሄድኩበት ለመቅረት ኢንተርኔቱን ሪዝን አድርጌ የሰጣቸው ነበር። ፋሲልስ ያው ምን ጊዜም አነጻጸሪያችን ኢትዮጵያ ነው። ከዛ አንጻር በአነሰ ዋጋ የተሻለ አገልግሎት የኢንተርኔትና የስልክ አገልግሎት እያገኘው እንደሆነ ተገንዘብ ያለሁኝ ከዛ በተረፈ ኢትዮጵያ ውስጥ ያለው አገልግሎት በተወሰነ መልኩ ደካማ እንደሆነና የተሻለ አቅርቦት ክረቡ እንደሚቻል በተለይ የግል የስልክና የኢንተርኔት አቅራቢ አገልግሎት ሰጪ ድርጅቶች ቢኖሩ የተሻለ አገልግሎት በዋና ከተማው ብቻ ሳይሆን በመላ ሀገሪቱ ሊሰጡ እንደሚችሉ ተገዝብያለሁ። ከውይይታችን የተረዳሁት ነገር ከኢትዮጵያ ጋር ያው የምናነጻቅረው ያው ያለንበት ነገር እንድናመሰግን አድርጎኛል። ኢትዮጵያ አንድ ሰርቪስ ፕሮቫይደር ብቻ ስላለ ነው። ከዛ በላይ ቢኖር ኮምፔቲሽኑም ስለሚኖር አንዱ ከአንዱ ጋር ስለምንተካከር የተሻለ ሰርቪስ ይሰጣል ብዬ አምናለን። ዮሐንስ እንግዲህ አንተ ላይ ነው ኢትዮጵያ ያለኸው ላይ ነው፣ ውድ ነው ተብሎ የተፈረደው እውነት ነው። ሶታችሁም ውጭ ነው እና ያላችሁት የጫሜ ቤትን ታቁታላችሁ። አሁን ፈርሳል፣ እና እየታደሰ ነገር ፈርሳል። ጫሜ ቤት የሚባል አለ፣ እንደ እናት ጓዳ ነገር ነው። ቤቱ በጣም ጣፋጭ ምግብ ነው የሚሰሩት፣ እና ሞቷቸው አመሰግን ብላ ነው የሚሉት እና እናንተ ማመስገን፣ እኛም፣ ኢትዮጵያም፣ ኬንያም፣ ታንዛኒያም ያላችሁትን ተወያዮች፣ እንዲሁም ባልደረባይን ጽዮን ግርማ እናመሰግናለን። አድማጮች፣ ፕሮግራማችን እዚህ ላይ አብቅቷል። እስከ ነገ ደህና ቆዩን። አሁን ትግርኛ ይቀጥላል። ደህና ደሩ።